የበዓሉ ቀን ነገ ቢሆንም የመንግስት ሰራተኞች፣ ተማሪዎች እና የማህበረሰብ አካል የሆኑት በየአካባቢያቸው ለበዓሉ ተሳታፊ እንዲሆኑ ጥሪ ቀርቦላቸዋል። በጥሪውም ይዘት አንዳንዱ ክብረ በዓሉ በውይይት እንደሚከበር ግን ሰራተኞቹ ሰዓቱን አክብሮ እንዲሳተፉ ያትታል። አንዳንዱ ደግሞ በዚህ ክብረ በዓል ተሳታፊ ካልሆኑ አስተዳደራዊ እርምጃ እንደሚወሰድባቸው ይደነግጋል። በማኅበራዊ መገናኛ ዘዴዎች ላይ የወጡ ጽሑፎች እንደሚያስረዱት ሐኪሞች ሳይቀሩ ስራቸውን ትቶ በበዓሉ ላይ እንዲገኙ ታዘዋል። አዲስ አበባ ቅዱስ ጴጥሮስ ሆስፒታል በሳምባ ነቀርሳ ልዩ ሕክምና የሚሰጥ አንዱ ነው። በማህበራዊ መገናኛ ዘዴዎች የተሰራጨ የጥሪ ደብዳቤ እንደሚያመለክተው የ25 ዓመት ክብረ በዓል በደማቅ ሁኔታ ለማክበር ረቡዕ ግንቦት 17 2008 ዓ ም የሆስፒታሉ ሰራተኞች በአክሱም ሆቴል እንዲገኙ ያትታል። ቀጥሎም ይህ ቀን እንደ ስራ ቀን ስለሚቆጠር ሁሉም ሰራተኛ ሁለት ተኩል ተገኝቶ ፍርማ እንደሚፈርሙ ያልፈረመ ሰራተኛ ከስራ እንደቀረ ተቆጥሮ አስተዳደራዊ እርምጃ እንደሚወሰድበት ያትታል። በሆስፒታሉ በነርስ ሙያ ላይ የሚሰሩት ግን ስማቸው እንዳይጠቀስ የጠየቁት የተለጠፈውን የጥሪ ወረቀት እንዲህ ያነቡታል። ያ የተለጠፈው ነገር እውነት ነው። እሱም ያው ስብሰባው ላይ ያልተሳተፈ እንደሚቀጣና ስብሰባው ላይ መሳተፍ ግዴታ እንደሆነ ነው የተናገሩት። በስብሰባው ላይ የተገለጠው ባለፉት 25 ዓመታት ለህዝብ ይህን ይህን አድርገናል የሚል ነበር አጀንዳው እንጂ ሌላ ነገር አልነበረም። ሰራተኞችም ከቀሩ የሚደርስባቸውን ችግር ስለሚያውቁ ኑ ከተባሉ መሄድ እንጂ ሌላ አማራጭ አልነበራቸውም። ከቀሩ ያው እንዳስፈራሩን እርምጃ መውሰዳቸው አይቀርም። የሆስፒታሉ ሁሉም ሰራተኞች ከሄዱ ሕሙማንን ማን ያክማል ተብሎ ሲጠየቁ የተወሰኑት እዛ ቀርተው እንደነበሩ ግን በቂ ሰራተኛ እዛ ስላልቀረ የሚፈለገውን አገልግሎት ለመስጠት እንደሚያስቸግር የሆስፒታሉ ሰራተኛ ይናገራሉ። ይህን ጉዳይ በተመለከተ በአዲስ አበባ የመገናኛ ነዋሪ የሆኑት ክብረ በዓሉ አይከበር ማለት ሳይሆን መለስ ብሎ የተደረጉ ወይም እየተደረጉ ያሉት ሁኔታዎች፣ እንዲሁም ይህን ክብረ በዓል ለማክበር የሚወጣ ወጪ ማሰብ እንደሚኖርባቸው አስተያየታቸውን ይሰጣሉ። ከቅርብ ጊዜ ወዲህ ልቅ የሆነ አከባበር እየመጣ ነው የሚሉት አስተያየት ሰጪው በዓሉን የማክበር ትርጉሙ ምንድን ነው ይላሉ። ለምሳሌ በዘንድሮ በተለይ የዘንድሮ አከባበር ትርጉም ማለት ነው ብዬ ነው የማስበው እኔ። ምክንያቱም ሀገራችን ካለችበት ወቅታዊ አንጻር ስንገመግመው ልክ አይደለም ብዬ ነው የማስበው። ሀያ ሚሊዮን በላይ ሕዝብ በተራበባት ሀገር ስንቶች ቤት አጥተው ጎዳና ላይ በወጡበት ሀገር ስንት ቢሊዮን ብር እዳ በስኳር ግንባታ ስም የመጣ ብር እዳ መና በቀረበት ሀገር ላይ በአሁኑ ሰዓት ያንን ያህል በሚሊዮን በእርግጠኝነት በቢሊዮን የሚቆጠር ብር አውጥቶ ሁሉን ከሰፈራው ወጣጦ ኑ አክብሩ ብሎ በግድ አክብሩ ብሎ አበል እየ ያስከፈሉ ይሄን ያህል ብር ማውጣት ምንድን ነው የሚለው ትርጉሙ? ሲጀመር ግንቦት ሀያ የሚከበርበት ዋናው ትርጉሙ ምንድን ነው ነው? አንድ ሰው እንዴት ማስገድድ አክብርልኝ ምትለው ልዘቴን አክብርልኝ ምት ወንድም ወንድሙን ገሎ የሚፎክርበት ሀገር እኮ ለመጀመሪያ ጊዜ እኮ ኢትዮጵያ ልጅ ይህ እኮ ያልፋል እኮ ኢህአዴግ እኮ ወደፊት እኮ ያልፋል እኮ ይቀራል እኮ ሌላ ስርዓት ይተካል። ግንቦታ እኮ ዘላለማዊ የሚቀጥል ባህል አይደለም። ይሄ መንግስት ካለፈ በኋላ ምን ይቆም ባህል ነው፣ የስርአቱ በዓል ነው እንጂ የኢትዮጵያ ህዝብ ባህል አይደለም። በጣም የገርመ ነገር የታዘብኩት እኔ አብዛኛውን ባህሉን የሚያከብሩ በጣም ያረጁ እናቶች፣ ከቀበሌ የተወጣጡ እናቶች ማለት ነው። በጣም ጥቂት ወጣቶች ናቸው፣ በማህበር ተደራጅተው የሚሰሩት ወጣቶች ናቸው የምታገኛቸው። የሆስፒታሉ ጉዳይ ድራማ ነው የሚሉት አስተያየት ሰጪው ገዢው ፓርቲ ፓርቲ በዓሉን በግድ እና ክብር ማለቱ ሞኝና ጅላጅል መሆኑን ያሳያል ሲሉ ትችታቸውን ሰንዝረዋል። ሌላኛው የደብረ ማርቆስ ዩኒቨርሲቲ ተማሪ የሆኑት በግዳጅ ውጡ ባንባልም ስብሰባ ላይ እንድንሳተፍ ጥሪ ደርሶናል ይላሉ። እዚህ ጋር ለምሳሌ እኔ እንደራሴ አሁን እንደግ አስተያየት መስጠት የምፈልገው በእርግጥ አሁን በዓሉ አከባበሩ ይሄ የኢህአዴግ ሀያ አምስተኛ አመቱን አከባበሩ ማክበሩ ለህዝቡ ማሳወቁ አንድ ትልቅ ነገር ነው። ነገር ግን ይህንን ወጦ ማለት በመስሪያ ተዘግተው፣ ክሊኒኮች ተዘግተው እንደዚህ እንዲያከብሩ መደረጉ ለ የራሱ እንደሚል ከዲሞክራሲ ጋር እያዘን ብዬ አላስብም። ምክንያቱም በግዴታ ሳይፈልገው እንዳከብሩ መጎትጎት ማለት ይህ እንደ ጥሩ አደጋ ነው። በዶቼ ቬሌ የፌስቡክ ድረገጽ ላይ ይህን ጉዳይ በተመለከተ አወያይተን ነበር። አስተያየት ሰጪዎቹም በዓሉ አይከበር ሳይሆን አገሪቱ ያለችበት የኢኮኖሚ፣ የረሃብና የፖለቲካ ቀውስ ታሳቢ ተደርጎ ቢተውም ጥሩ ነበር የሚሉም ነበሩ። ሌሎችም ግንቦታያ ኢህአደግ ደርግን ጥሎ ደርግ የሆነበት ጊዜ ነው ሲሉ ትችታቸውን ሰንዝረዋል።